ሰላም ጤና ይስጥልኝ። እንደምናምሽታችኋል። የጋቢና ቬ የማክሰኞው ታህሳስ 26 2014 ዓ.ም ምሽት መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ቆይታችሁን ከኛ ጋር እንድታደርጉ እየጋበዝን ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ይሄ የኤርፖርቱ ወደ ስራ መመለሱ በአንድ በኩል በአካባቢው ያለው ሁኔታ በጣም የተረጋጋ እና አስተማማኝ የጸጥታ ሁኔታ መኖሩን ያረጋግጣል። ኢትዮጵያ አየር መንገድ ወደ ላሊበላ የሚያደርገውን እለታዊ በረራ ዛሬ እንደገና ጀምሯል። ይህንም በተመለከተ ካሰናዳነው ዘገባ ላይ የተወሰደ ድምፅ ነው የሰማችሁት። በሌላ በኩል ደግሞ በትላንትና ሁለት ወጣት ስራ ፈጣሪ አስተዋውቀናችሁ ነበረ። ቆይታችን ይቀጥላል። ኢትዮጵያ ውስጥ ምናልባት አንቺ ምታቂ ላታቂ ያለሽ እና ጀበና እናቶች ተላውን ሲደፉ መልሰው ጀበናውን ያጥቁት ነበር ያጠራዋል ያብረከርቃል ጀበና ይህ ማለት አንድ የጅ ቡናው ኳሊቲ ቆንጆ መሆን አለበት የሰማችኋት ሄለም ቡና ባለቤቴኖቹ ቤቴልሄም ስዩም ነው እሷንና ሌሎች ዘገባዎችንም ይዘናል አብራችሁን እንድታምሹ በአክብሮት እየጋበዝን ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ሀብታም ስዩም በዜናዎቹ አብረናችሁ የምንዘልቅ ይሆናል አሁን ወደ ዜናዎቹ እንሻገራለን አመሰግናለሁ ኤደን። በሱዳን ስልጣናቸውን የለቀቁትን ጠቅላይ ሚኒስትር አብደላ ሐምዶክን ተከትሎ የሱዳን የዲሞክራሲ ደጋፊዎች ዛሬ ማክሰኞ ሌላ ትልቅ ሰላማዊ ሰልፍ ማድረጋቸው ተሰምተዋል። መፈንቅለ መንግስቱ ከተካሄደበት ካለፈው ጥቅምት ወር ጀምሮ የፖለቲካ ሂደቱ እየተሽመደመደ የመጣባት መሆኑ በሚነገርባት ሱዳን ውጥረቱ እየተባባሰ መምጣቱም ተመልክተዋል። ከትናንት በስቲያ እሁድ ከስልጣናቸው የለቀቁት አብደላ ሐምዶክ በስልጣን ላይ ያሉትን ወታደራዊ ጀኔራሎችና የተቃውሞ ድምጻቸውን በማሰማት ላይ የሚገኙትን የዲሞክራሲ ደጋፊ ንቅናቄ አባላት ማግባባት አለመቻላቸውን ገልጸዋል። የደቡብ አፍሪካው ምክር ቤት ቃጠለው ተጠርጣሪ ፍርድ ቤት ቀርበዋል። ባለፈው ቅዳሜ በደቡብ አፍሪካ ምክር ቤት ሕንፃ ላይ ለደረሰው የእሳት አደጋ ተጠርጥሮ የተከሰሰው የ49 ዓመቱ ዛንዴሌ ክሪስመስ ማፌ ዛሬ ማክሰኞ ፍርድ ቤት ቀርበዋል። ማፌ የተከሰሰው የእሳት ቃጠለው በማድረስ ሰብሮ በመግባትና በስርቆት መሆኑ ተመልክተዋል። የደቡብ አፍሪካ ፖሊስ ተጠርጣሪው ማፌ በእጁ ከነበረው ተቀጣጣይ ፈንጂ ሰርቋቸዋል ከተባሉ ላፕቶፖችና ሰነዶች ጋር መያዙን አስታውቋል። የማፌ ጠበቃ ደንበኛቸው ጥፋተኛ ለመሆኑን ተናግረዋል። ቀጣጣይ ነገሮችና ፈሳሾች ጭምር የታገዘው ቃጠለው የ138 ዓመት ታሪክ ያለውን የደቡብ አፍሪካ ምክር ቤት ህንፃ ጨምሮ በአካባቢው በሚገኙ ሌሎች የአዲሱ ምክር ቤት ህንፃዎችንም ማውደሙ ተመልክቷል። ትናንት ሰኞ ኢራቅ ውስጥ በባግዳድ አውሮፕላን ማረፊያ አቅራቢያ በሚገኝ የዩናይትድ ስቴትስ ወታደራዊ ይዞታ አቅራቢያ ሲበሩ የነበሩ የተባሉ ሁለት መሳሪያ የተገጠመላቸው ድሮኖች ተመተው መውደቃቸው ተገለጸ። መግለጫውን የሰጠው የኢራቅ ደህንነት ባለስልጣን በጥቃቱ የደረሰ ጉዳት አለመኖሩን ጠቅሷል። የድሮን ጥቃቱ ሊካሄድ የነበረውን ኢራንና ተባባሪዎቿ ኢራቅ ውስጥ የተገደሉትን ኢራን ጀኔራል ቃሲም ሱሌማኒን ሁለተኛ ዓመት የሚያከብሩበት ቀን መሆኑን ተመልክቷል። ጀኔራሉ የተገደሉት በተመሳሳይ የአውሮፕላን ማረፊያ አቅራቢያ በፕሬዚደንት ትራምፕ ትዕዛዝ በተላለፈ የድሮን ጥቃት መሆኑ ይታወሳል። ዩናይትድ ስቴትስ በአገሪቱ ያለውን የስጋ ሀብት ልማት አስመልክቶ እያሻቀበ ያለው ገበያን የሚከላከል ምንም አይነት ውድድር ባለመኖሩ የግሉን ዘርፍ ለመደገፍ አንድ ቢሊዮን ዶላር ትመድባለች ሲሉ ፕሬዚደንት ባይደን ትናንት በሰጡት መግለጫ ተናግረዋል የባይደን ውሳኔ የመጣው አሜሪካ ውስጥ የበሬ የአሳማ ስጋና የዶሮ ሀብቶችን አምራችነት ጠቅልል የያዙት ጥቂት ድርጅቶች ገበያውን በመቆጣጠራቸው በደንበኞቻቸውና አከፋፋዮቹ ላይ ዋጋ በመቆለል ትርፍ እያጋበሱ በመምጣታቸው መሆኑ ተመልክተዋል ፕሬዚደንት ባይደን በንግግራቸው ካፒታሊዝም ያለ ውድድር ካፒታሊዝም አይደለም፣ ብዝበዛ በዛ ነው። በስጋና ዶሮ ኢንዱስትሪ ውስጥ የምናየውም ይህንኑ ሆኖ ብለዋል። በቅርቡ በዋይት ሃውስ የተደረገ አንድ ጥናት እንደሚያሳየው እስከ 85 ከመቶ የሚሆኑ የአሜሪካ ከብቶችና ዶሮዎች ገበያን የተቆጣጠሩት አራት ድርጅቶች መሆናቸው ተገልጿል። የአንድ ቢሊዮን ዶላሩ ድጋፍ ገለልተኛ የሆኑ ሌሎች የግል ተቋማት ተወዳዳሪነትን የሚያግዝ መሆኑም ተነግረዋል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ ትናንት በሰጠው መግለጫ ዕድሜያቸው ከ12-15 የሚደርሱ ታዳጊ ወጣቶች የፋይዘርና ባዮንቴክ የኮቪድ-19 ማጠናከሪያ ክትባትን መውሰድ እንደሚችሉ አስታውቋል። ኤፍዲኤ ጨምሮ እንዳስታውቀው የመከላከያ አቅማቸው ደካማ የሆኑ ከ5-11 ዓመት የሚደርሱ ሕጻናትም የማጠናከሪያውን ክትባት መውሰድ እንደሚችሉ አመልክተዋል። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። ከዜናዎቹ ጋር ሀብታሙ ስዩምን ነበር የሰማችሁት። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። የኢትዮጵያ አየር መንገድ ወደ ላሊበላ የሚያደርገውን እለታዊ በረራ እንደገና ጀምሯል። በሌላ በኩል ደግሞ በአማራ ክልል ውስጥ ህወሀት ተቆጣጥሯቸው በነበሩ ሰባት ዞኖችና አንድ ከተማ ውስጥ ደርሷል የሚባለውን ጥፋት በሳይንሳዊ መንገድ የሚያጠና ግብረ ኃይል መቋቋሙንና ስራ መጀመሩን የክልሉ መንግስት አስታውቋል። ክልል ውስጥ መሰረታዊ አገልግሎት የሚሰጡ ተቋማት ሁሉ ስራ መጀመራቸውም ተገልጿል። አስቴር ምስጋናው ተጨማሪ አላት። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪ አቶ ስዩም መኮንን ዛሬ ለጋዜጠኞች በሰጡት መግለጫ በአማራ ክልል የትግራይ ወራሪ ብለው የጠሩት ኃይል ተቆጣጥሮ በቆየባቸው ሰባት ዞኖች ና አንድ ከተማ አስተዳደር የሰብአዊ ማህበራዊ ቁሳዊ እንዲሁም በመሰረተ ልማትና በባህልና በቅርስ ላይ ጉዳት አድርሷል የደረሰውን ጉዳት ሳይንሳዊ በሆነ መንገድ የሚያጠና የባለሙያዎች ግብረ ኃይል ወደ ቦታው ሂዶ ስራ ጀምሯል ብለዋል በመጠንም በአይነትም ና በጉዳት ግምትም በመጀመሪያ ደረጃ መጠናት ስላለበት ይሄን የሚያጠና ቲም በሁሉም ዞኖች ተሰማርቷል ማለት ነው። ይሄ በስድስት ግንባሮች በሰባት ዞኖች ከክልል ቢሮዎች በክልላችን ከሚገኙ አስር ዩኒቨርሲቲዎች በፌዴራል ደረጃ ደግሞ ከማዕከላዊ ስታስቲሲክስ ባለስልጣን የተውጣጡ አባላት ያሉበት የደረሰውን አጠቃላይ ጉዳት በትክክል ለመገመት ለማወቅ የሚያስችል ጥናቶች እየጠኑ ያሉት በአሁኑ ሰዓት በሁሉም ዞኖች አጥኚ ኮሚቴው ጥናቶችን እያጠና ይገኛል። ይሄ ጥናት እንደተጠናቀቀ በአጠቃላይ በጉዳት ደረጃ ምን ያህል ነው ጉዳት የደረሰው፣ በቁጥር ደረጃ ምን ያህል ነው የደረሰው፣ ያ ደግሞ በገንዘብ ሲተመን ምን ያህል ይሆናል የሚለውን በመጪዎቹ ጊዜያቶች ለሕዝባችን ይፋ የምናደርግ ይሆናል። በሁሉም አካባቢዎች አስተማማኝ ጸጥታ እንዳለ የገለጹት አቶ ስዩም መኮንን የደረሰውን ጉዳት ማወቅ ለሚፈልጉ ዓለም አቀፍ ሚዲያዎችና ዲያስፖራዎች በቦታው በመገኘት መመልከት እንደሚችሉ ገልጸዋል። የደረሰው ጉዳት ውድመት ምንድን ነው የሚለውን ዜጎች እንዲረዱት፣ የዓለም አቀፍ ተቋማት እንዲረዱት፣ ጋዜጠኞችና ሚዲያዎች እንዲረዱት በማድረግ ረገድም የማስጎብኘት አካባቢዎቹን የተለያየ ኅብረተሰብ እንዲጎበኛቸው በማድረግ እንደዚሁ እየተሰሩ ነው ያለው። ምን ያህል የአማራ ህዝብ በዚህ ጦርነት ግፍ እንደደረሰበት ምን ያህል ንብረቱ ሀብቱ እንደወደመበት እና ይሄ ጠላት ምን ያህል የጭካኔ ጥግ ያሳየባቸውን አስነዋሪ ተግባሮች የፈጸመ መሆኑን በሚያሳይ መንገድ ህብረተሰቡ መረዳት መገንዘብ ስላለበት ይህን ለማድረግ የሚያስችሉ የጉብኝት ስራዎችን በተመሳሳይ መንገድ እየተሰሩ እንደሆነ ለመግለጽ ነው። ዛሬ ስራ የጀመረውን የላሊበላ አውሮፕላን ማረፊያ የአካባቢውን ኢኮኖሚ ለማነቃቃት ይረዳል ብለዋል። የላሊበላ ኤርፖርት በዛሬው ዕለት መደበኛ አገልግሎት ጀምሯል። ይሄ በተለይ ላሊበላ እንደምታውቁት የቱሪዝም መዳረሻ እንደመሆኑ መጠን እና በርካታ ቱሪስቶች የሚጎበኙት አካባቢ እንደመሆኑ መጠን ይሄ የኤርፖርቱ ወደ ስራ መመለሱ በአንድ በኩል በአካባቢው ያለው ሁኔታ በጣም የተረጋጋ እና አስተማማኝ የጸጥታ ሁኔታ መኖሩን ያረጋግጣል። በሌላ መንገድ ደግሞ የተሳለጠ የትራንስፖርት አገልግሎት እንዲኖር በማድረግ በዓሉ በደመቀና በአማረ መንገድ እንዲፈጸም እድል የሚሰጥ ስለሆነ ይሄ ተጠናክሮ ይቀጥላል። በዚህ መሰረት በላሊበላም በሌሎችም አካባቢዎች የምናከብራቸው በዓላት ኢኮኖሚውን በማነቃቃት ከተሞችን በማነቃቃት ትልቅ ፋይዳ ያላቸው የተጎዱ አካባቢዎችን መልሶ ለመገንባት መላው ኢትዮጵያ በሕልውና ዘመቻ ያሳየውን አንድነት አሁንም ሀገርን በማቋቋም ሂደት እንዲደግም ጥሪ አቅርበዋል። የመልሶ ግንባታ ስራውን ይበልጥ ውጤታማ ለማድረግ ድርሻ ያላቸው አካላት በሙሉ ጠላት በተቻለ መጠን ማፈር የሚችልበት እንዲያፍር የምናደርግበት ትብብርና አንድነት ያስፈልገናል ማለት ነው። ዋናውና ትልቁ የድላችን ማጠናቀቂያና ማብሰሪያ የሚሆነው እነዚህን የወደሙ ሀብቶቻችንን ንብረቶቻችንን በአግባቡ ገንብተንና መልሰን በጦርነት ያገኘነውን ድል በመልሶ ማልማቱ ደግሞ በመድገም ይሄ ድላችን ሙሉ የሚሆንበትን ሁኔታ በመፍጠር ረገድ የሁላችንም ርብርብ እንደሚያስፈልግ ግንዛቤ እንዲወሰዱ የጠቅላይ ሚኒስትር ዓብይ አህመድን ጥሪ ተቀብለው ወደ ሀገር የገቡ ዲያስፖራዎች የክልሉን ነባራዊ ሁኔታ የሚረዱበት ልዩ ልዩ መርሃ ግብሮች መዘጋጀታቸውን ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ወደ ተከታዩ ዘገባ እንሻገር። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በሳኡዲ አረቢያ እስር ቤቶች ውስጥ ኢሰብዓዊ በሆነ አያያዝ ምክንያት እየተሰቃዩ እንደሆኑ በዚያ የሚኖሩ ኢትዮጵያውያንና የለውጥ አራማጆች ለአሜሪካ ድምጽ ተናግረዋል። የኢትዮጵያውያኑን ሕይወት ለማስረፍና ወደ ሀገራቸው እንዲመለሱ ለማድረግ ጥረት ማድረግ እንደሚገባም አሳስበዋል። ሀብታም ስዩም በዚህ ዙሪያ ዝርዝሩን ይዟል። ሕዝቡ ወጥቷል። ህዝቡ አልቻልንም ተጎዳን እያለ እየጮሆነ ያለው ባካችሁ፣ ባካችሁ ሸርሸር አርጉት፣ ባካችሁ ድረሱልን፣ ባካችሁ ህዝብ አልቻለም። ህዝብ እያበደ ነው። ህዝብ እየታመመ ነው። ምንም ህዝቡ አልቻለም። ይህንን መሰል በማኅበራዊ መገናኛዎች በኩል በሳውዲ አረቢያ እስር ቤቶች ውስጥ ከሚገኙ ኢትዮጵያን የሚለቀቁ የድረሱልኝ መልእክቶች ከተደጋገሙ ቆይተዋል። አስር ዓመታትን ለሚጠጋ ጊዜ በዚህ ያለ ኖረው ኡመር እንዲህ ያለው ጥሪና የሰቆቃ ትዕይንት አዲስ አይደለም። አንድ ማቀው አንድ ሴት ልጅ በአስወርዷት ሕክምና አድርጋ ተኝታለች እና ሲገቡ ተኝታለች። ተነሺ ሲሏት እኔ እንደዚህ እንደዚህ ሆኛል መነሳት አልችልም ማለት የዘጠኝ ወር ልጅ ነው ያስወረዳት እና መነሳት አልችልም ስትላቸው አንጠልጥለው ሲወስዷት ልጅቷ ከላይ ጀምራ እየደማች እታች ከዛ እዛ ሳይዋት በር መኪና በር ጋር ሲደርሱ ልጅቷ ኦልሬዲ ራሷን ሳት አልቻለም። እዛው ወደ ቤትም አልመለሷትም ይዘዋትም አልሄዱም እታች የፎቁ በር ላይ እታች ጥለዋት ሄዱ። ኡመር ለደህንነቱ ሲባል ስሙ የተቀየረ በሳውዲ አረቢያ ያለውን ሁኔታ ለአሜሪካ ድምፅ ለማጋራት የፈቀደ ኢትዮጵያዊ ነው። የሳውዲ አረቢያ መንግስት ሕገወጥ ስደተኞችን ከሀገሩ ለማስወጣት ከጥቂት ዓመታት ወዲህ መጠነ ሰፊ ዘመቻ መጀመሩ ይታወቃል። የቅርብ ጊዜው የጸጥታ ኃይሎች እርምጃ ግን በዚያ የሚኖሩ በመቶ ሺህ የሚቆጠሩ ኢትዮጵያውያንን ሕይወት በእጅጉ እንዳከፋው ኡመር ይናገራል። መሰረታዊ መብቶችን የሚጥሰው የጸጥታ ኃይሎች ፍተሻና ዝርፊያ የሁሉ ነገር መጀመሪያ ነው። እንደዚህ እንደኛ ሀገር የፍርድ ቤት ወረቀት ምናምን የሚባል ነገር የለም። እዚህ ሀገር የውጭ ዜጋ ከሆንክ እና በተለይ እንደዚህ አፍሪካ ሀገር ምናምን በፈለጉ ሰዓት መጥተው ቤትን ይሰብሩታል። አበሻ እና ኗርም ደግሞ ብሩን ቤት ውስጥ ነው የሚያስቀምጠው አብዛኛው ሰው። ያልተዘረፈ ሰው ወርቅ ነው፣ ብር ነው፣ ቴሌቪዥን ለምን ቤትህ ባዶ ነው የሚሆነው? አፓርትመንት ባዶ ነው የሚሆነው? ልክ እንደነሱ እንደወጡ የሚገባ አለ። የተዘጋጅ ያዘጋጁት የራሳቸው ሰው አላቸው። ፖሊሶች አንዳንድ ህገወጥ ፖሊሶች አሉ። እነሱ ያዘጋጁት ስቶች አሉ። ገብተው እያንዳንዷን እያንዳንዷን ቦታ ለምሳሌ አሁን የመጽሐፍ መደርደሪያ ውስጥ ሰው ይደበቃል ተብሎ አይጠበቅም። የመጽሐፍ መደርደሪያ፣ ቦርሳ እንደዚህ አይነት ነገር ይፈትሻል ማለት ሰው ይገኝበታል። ሰው ፋ አይደለም፣ ዘረፋ ነው። በግልጽ ዘረፋ ነው። የጸጥታ ኃይሎች ህጋዊ ፍቃድ ያላቸውንም ሆነ የሌላቸውን በቁጥጥር ስር የመዋል ድርጊታቸው እንደ ተባባሰ የሚናገረው ዑመር በቁጥጥር ስር የሚውሉ ኢትዮጵያውያን ስደተኞች በጅዳ ወደሚገኝ ሺሜሺ ወደሚሰኝ እስር ቤት ብዙ ጊዜ እንደሚወሰዱ ይናገራል። እስርና ማቆያ ቤት መስፈርትን በማያሟሉ ግንባታዎች ውስጥ ተፋፍገው እንደሚታሰሩም ያስረዳል። እንደነገርኩህ ከዚህ ሲይዙ በቦዲ ከሆንክ በቦዲ ነው የሚወስዱት ሰርት ልደርብትል ይሻይሉ አንዴ የከፍቱ ባህል ሲሆን በጣም ኃይለኛ ነበረ። በጣም ይበርዳሃል። አረ ሞቀን ብለ ደግሞ ገብተው አይሁም። እንደዚህ ክትትል የለም። እንደ መጋዘን አሽገ ሆነ ቁጭ የሚያደርጉ አይገቡም። እና አረ ሞቀ በረደን አልተንም ምናምን ብለ ሲትጮ ደግሞ ይዘጉትና ደግሞ በሙቀት በሙቀት ማአት ሰው ነው ያለቁ። ህጻናት ሞተዋል። በሙቀት ያለቁ ላይቭ በቃ እያየናቸው የሞቱ ህጻናት፣ ወጣቶች የሞቱ ማአት አሉ። በየቀኑ ሰጣን ነበር ወዳጆቹና የቅርብ ዘመዶቹ ለመሰል እንግልት መዳረጋቸውን የሚናገረው ዑመር እስከ ቅርብ ጊዜ ድረስ በዚያ የሚኖሩ ኢትዮጵያውያን ለእስረኞቹ መሰረታዊ ቁሳቁሶችን ያቀርቡ እንደነበር ያስታውሳል። በቅርቡ ግን ይህም እንደተከለከለ ያስረዳል። ሁለተኛ እንደታሰራው አካባቢ በቃረራ ሞትን ብለውን እና ምን ይደረግ ተብሎ ባለበት ሰዓት ላይ እራብ በቃ ለምን አዋተን በቃ ካለን ላይ እነሱ ቢያንስ በቀን አንዴ እንኳን ይብሉ ተብሎ ኢምባሲውን ማስተባበረና የጅዳ ኮሚኒቲ ማስተባበረና በቃ ሁሉም በሁላችንም እኔ በራሴ አሁን ለምሳሌ ሰላሳ ካርቶን ኢንዶሚ ብርድ ልብስ ውሃ ውሃ እንግዲህ ከውሃ ያነሰ ነገር የለም። ውሃ ሰላሳ ካርቶን አስገብቻለሁ። ሁሉም በአቅሙ የጅዳ ኮሚኒቲ በጣም በሚገርም ሁኔታ ማስገባት ጀመረ። በአንድ ሰንሰለት አስገባ ነው እና እኛ ለኢምባሲ ወደ እናስረክባለን። ኢምባሲው ደግሞ እኛ ሁሉም ሰው ወደ እስር ቤት ሚኒስትር የማይችል ኢምባሲው ደግሞ እስረኞች ወዳሉበት ያከፋፍል ነበረ። ይህ በሶሻል ሚዲያ የምታገኘው ነገር። ወዲያ ምን አደረጉ? ሁለት ሳምንት እንደሆነ እንደሞላው አስቆሙ የሳውዲ መንግስት። ለምን? ይሄ ከአለም አቀፍ ህግንም የተጻረረ ነው። ውሃ እንዴት ትከለክላል? ሙቀት ባለበት ሀገር ህጻናትን አስረ እንዴት ምግብ ትከለክላል? ሲዋጣ የነበረው የሴቶች የንጽህና መጠበቂያ ምግብ፣ ሁሉ ዳይፐር ለህጻናት የማይዋጣና የማይላክ ነገር አልነበረ። ሁለት ሳምንት አስቆመን የሳውዲ መንግስት። ለምን? ለስሙ ጥሩ ስላልሆነ ኢትዮጵያውያን በሳውዲ እየገጠሟቸው እንደሆኑ ስለተነገሩ የሰብአዊ መብት ረገጣዎች መልስ ለማግኘት በዩናይትድ ስቴትስ ወደሚገኘው የሀገሪቱ ኤምባሲ ደብዳቤ ጻፍን። ቢሆንም ይህ ዘገባ እስከቀረበበት ሰዓት ድረስ መልስ አላገኝንም። የሳውዲ ስደተኞች መከራ እኔ ለሀያ ስድስት አመት ነው የተቀመጥኩት። በእነኛ አመታት ውስጥ እጅግ በጣም ፈታን ፈታኝ የሆኑ በርካታ ጊዜዎችን አሳልፈናል። የሰማችሁት ነብዩ ሲራክን ነው። ነብዩ ለበርካታ ዓመታት በሳውዲና በአረቡ ዓለም የሚኖሩ ኢትዮጵያውያንን ፈታኝ ሕይወት የሚመለከቱ መረጃዎችን በማዳረስ ይታወቃል። ዝም አንልም ዝም አትበሉ የሚል ዘመቻን በማንቀሳቀስ ለመጠነ ሰፊ ችግር የተዳረጉ ኢትዮጵያውያን ስደተኞችን በነፍስ እንዲደረስላቸው ሲጠይቅ ሰንብተዋል። መሰሉ ችግር ተደጋግሞ ለመፈጠሩ ዋናው ምክንያት የኢትዮጵያ ዲፕሎማሲ ድክመት መሆኑንም ያነሳል። ችግር የሀገሪቱን የሚወክል ትክክለኛ ለዜጎቹ መብት የሚቆም ዲፕሎማት ስለሌለ ነው። ዜጎች ህገወጥ ናቸው ከተባለ ህግ አስከባሪ በህግ መቀጣት አለባቸው። ዜጎች ወንጀለኞች ናቸው ከተባለ በወንጀል ተጠይቀው ተገቢውን ፍርድ ማግኘት አለባቸው። ነገር ግን ያለምንም ወንጀል እንደውም ወንጀል ያልሰሩት ድንበር የምሰው የሚገቡት ድንበር ጣሱ ተብሎ ህይወታቸውን ሊያ አይገባም። በስር ታስረው ተገቢውን ድራፍ ልሰጣቸው ይገባል እንጂ ለእስር ቤት ለጣም ለበርካታ ጊዜ በእስር ቤት መጣል፣ ለእነሱን በድንበር አካባቢ መግደል፣ እነሱን የአካል ጉላት ማድረስ፣ የሰብአዊ ድርጊት በእነኚህ ዜጎች ላይ መፈፀም አግባብ አይደለም ብሎ የሚከራከር የኢትዮጵያ ዲፕሎማቶች እጦት ነው ለዚህ ያደረሰል። በሳውዲ እስር ቤቶች ውስጥ ያለው ኢትዮጵያውያንን አያያዝ በተመለከተ የኢትዮጵያ ኤምባሲ ድምፁን ሲያሰማ ሰንብተዋል። የሀገሪቱ ቆንሲል በነሐሴ ወር አንድ ህፃንን ጨምሮ አስር ኢትዮጵያውያን በእስር ቤቶች ውስጥ ሕይወታቸውን እንዳለፉ ይፋ ስለማድረጉ ተዘግበዋል። ኤምባሲውና ቆንሲላው ኢትዮጵያውያኑን ለማገዝ እየተደረጉ ስላሉ ጥረቶች በማህበራዊ ገጾቻቸው ላይ ያጋራሉ። ኡመር ሀሳብ አለው። ኤምባሲው ከድሮ የተሻለ የተሻሻለ ነገር አለው። ፐርፌክት ነው ብዬ አልጠብቅም። እንዳልኩ ኤምባሲዎችን የሚኖቋቸዋል ኤምባሲው በተቻለ ዜጎችን በቃ በህይወት ላውጣ ከማለት አንጻር ነው እንጂ የመብቶቻቸውን አስከብሬ እያንዳንደውን ሰብአዊ መብታቸውን አስከብሬ የተዘረፈውን አስመልሼ የተደበደበውን አስክሼ ምናምን የሚባል ነገር አያደርግም። አትሊስት ግን ህይወታቸውን ላውጥ ያም ብሎ ይታገዳል። ያም ሆኖ ግን እታች ያሉት ኤምባሲ አሰራር እታች ያሉት እስር ቤት መተው ያንተ ምናምን መብትን አያከብሩም በዛ እስር ቤቱ ማለት ነው። የግድ መታወቂያ መሰራት አለበት። አብዛኛው ሰው ህገ ወጥ ነው። ህገ ወጥ ያል በባህር የመጡ ልጆች አሉ። ለነዛ ጊዜ መታወቂያ ዲሲፓሲ መሰራት አለበት። እሱም በፍጥነት እየሰራ ነበረ፣ ቶሎ ቶሎ እንዲሳፈሩ ለማድረግ ነበር። ነቢዩ ሲራክ በበኩሉ ለችግሩ ዘላቂነት ያለው መፍትሄ ማግኘት የሚቻለው ኢትዮጵያ ወደ ሳውዲ አረቢያ የምትልካቸው ዲፕሎማቶች ብቃት ሲሻሻል እንደሆነ ይናገራሉ። ሰዓት ያለውን ችግር ለመፍታት ምንድን ነው መደረግ ያለበት ብዬ ማምነው የኢትዮጵያ መንግስት በእስር ቤት ያሉ ዜጎች ለደህንነት በማያሰጋ ሁኔታ ለጤናም በማያሰጋ ሁኔታ ቅርብ ክትትል ተደርጎ ቤተሰቦች፣ አቅመ ደካሞች እና በምንም ወንጀል ተሳታፊ ያልሆኑትን ወደ ሀገር ማስገባት መቻል አለበት። ከማድረግ ጎን ለጎን ደግሞ አሁንም በሳውዲ ኤምባሲ እና በሳውዲ ቆንስል አካባቢ የሚስ የሚሾሙት ሰዎች አሁን ከታድሶ በኋላ እንኳን ስናይ ወደ ሳውዲ ተመልሶ የተላኩት ሰዎች ቀድሞኑ ለዜጎቹ የረባ ስራ የማይሰሩ ፖለቲካ ጥቅም የተሳሰሩ ሰዎች ናቸው። አሁንም የተላኩት በቅርብ እንኳን የተላኩት እና ይህንን ችግር የሚፈቱ እንዲህ አይነት ምደባዎች አይደሉም። በቅንነት እና በእውቀት አገሩን የሚያውቁ የዓለም አቀፍ የሰብአዊ መብት እንዲከበር የዜጎችን አያያዝ የሚያውቁ ሰዎች እንኳን ቢመደቡ ጥሩ ነው። ሳውዲ አረቢያ ኢትዮጵያንን ጨምሮ ህጋዊ ያልሆኑ ስደተኞች ከሀገሯ እንዲወጡ ተደጋጋሚ ጥሪና የምህረት ጊዜ ማወጇ ይታወቃል። ይሁንና በተለያዩ ምክንያቶች ያንን ሳያከብሩ በቀሩትም ሆነ በሌሎች ኢትዮጵያ ላይ እያደረሰች ነው የሚባለው እንግልት የብዙሃን የሀዘንና እንግልት ምንጭ እየሆነ ነው። የተለያዩ የሰባዊ መብት ተሟጋች ድርጅቶችም ሁኔታው አሳሳቢ ስለመሆኑ መግለጻቸው ይታወሳል። በእርስ በርስ ጦርነት የተጠመደችው ኢትዮጵያ በሺዎች የሚቆጠሩ ስደተኛ ዜጎቿን ደህንነት ለመጠበቅ ምን አስባለች የሚለውን ለመጠየቅ ስልካቸው ላይ ደጋግመን የሞከርንላቸው በሳውዲ አረቢያ የኢትዮጵያ አምባሳደር ለጊዜው አላገኘናቸውም። መልሳቸውን ባገኘን ወቅት እናስደምጣችኋለን። ሀብታሙ ስዩም፣ ዋሽንግተን ዲሲ በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ ሬዲዮ መሰናዶ ነው። ወደ ተከታዩ ጥንቅር ደግሞ እንሻገር። በትላንትና እለት ምሽት ከወጣት ቤቴልሄም ስዩም ጋር ቆይታ ጀምረን ነበር። ወጣት ቤቴልሄም ስዩም ሄለን ቡና የተሰኘ ሙሉ ለሙሉ በእጅ ተቆልቶ ለገበያ የሚቀርብ ቡና መስራች ና ስራ አስኪያጅ ናት። ቤቴልሄም በትላንትናው ምሽት በነበረን ቆይታ በአርባ ምንጭ ተወልዳ ማደጓን፣ በልጅነቷን ቡና ማፍላት ና ከቡና ጌጣጌጦችን መስራት ታዘወትር እንደነበር ና ደኛዋ አባት ምክርም ወደዚህ ስራ እንድትገባ እንደረዳት አጫውታናለች። ተከታዩ ክፍል ዛሬ ይቀጥላል። ኢትዮጵያ ውስጥ በተለይ አሁን ከቅርብ ጊዜ ወዲህ እጅግ ብዙ ተፎካካሪ ድርጅቶች አሉ፣ ቡና ቆልተው ለገበያ የሚያቀርቡ ና በማሽን የሚቆሉ እና ከእነሱ ጋር ነው የምትፎካከሪው። ምን ነበር ያጋጠመሽ? እንዴት ነበር ስ ያለፍሽ የተሳካለሽ ፊልማ ቻሌንጅ ያው ስታርታፕም ስለሆንኩ ማለት ነው ኢንተርቨርስ በሚ ከዜሮ ነው መስጀመሪያ እንደ ነገርኩሽ፣ ከሁለት ኪሎ ቡና ነው የጀመርኩት። እንደዚህ ቤተሰብ ሳፖርት አድርጎኝ ምናምን ምናምን አይደለም እና እያንዳንዱን ነገር ራሴ ረግጬ ነው። ሎጎ ለማሰራት ራሴ አይዲያ መፍጠር አለብኝ፣ ሎጎ ከሚሰራው ልጅ ጋር አሳልፋለሁ። እንደዚህ ስላለ ዌብሳይቱን እንትን ሲል ይሄን ይሁን ይሄን ይሁን ያን ይሁን እያልኩት እያንዳንዷን ነገር እያለፍኩበት ነው ያለው። ፈርስቶፋል የመጀመሪያ ነገር እያንዳንዱን ነገር በደንብ እንድረዳ አድርጎኛል። ሀገሬንም ሰውንም ሁሉንም ነገር እንዳውቅ አድርጎኛል። ተፎካካሪ ላልሹ ነገር በእርግጠኝነት የመናገር ችለው ኢትዮጵያ ላይ በእጅ የተቆላ ቡና የምናቀርበው እኛና እኛ ብቻ ነን። እንደነገርኩሽ ነው። ቫሊው ነው። ከዛ ጀምሮ፣ ከግብርና ጀምሮ ግልጽ የሆነ ነገር ነው እና እያንዳንዱን ኮሚኒቲ እዛ ጋ ያለውን ተጠቃሚ ያደረገ ነው። እሱ ብቻ ሳይሆን ይለየናል ብለን የምንለው የመጀመሪያው ነገር ከፍታ ከገበሬ የዛሬ ዓመት የገዛሽኝን ቡና የዛሬ አስር ዓመት ልትመጪ እንድታገኝ አድርጌ ነው የሰራሁት ማለት ነው። ቼ ነው ያ ሲሰራ ቀላል አይደለም። ብዙ የሚታለፉ መንገዶች አሉ። በጣም ብዙ የሚታለፉ ደላላ፣ እሱን ስላስወገርሽ ከመሀል ደውሎ ያስፈራራሻል። በህይወትሽ ድረስ እንመጣለን ኪሎ ድረስ ነው ያለው ያው ወጣ ስቶኝ ሴት ስቶኝ ብዙ ሰው ነገርሽን እንትን ማለት ነው የሚፈልገው። ብላ ብላ ደግሞ በእጅ የተቆላ ቡና በእንደዚህ ዋጋ ትሸጣለች ይላል። እዚህ ጋር ያለውን ጤናውን ሌላው ደግሞ እዛ ጋር ለብዙ ሰዎች የስራ እድል መፍጠርሽን መፍጠር ማንም ሰው ከግንዛቤ አያስገባውም። እሱ እሱ ቻሌንጅ ያደርጋል። በተረፈ ግን በኳሊቲ የጠጡ ሰዎች እንግዲህ እንዳሉት ከሆነ እኛም እርግጠኛ ሆነን የምንናገረው አንድ ስቴፕ የቡና ኢንዱስትሪ ወደፊት ማድረግ ስለሆነ ሀሳባችን። እንደነገርኩሽ ነገሮች ቢዝነስ ላይ አልነበር የተመሰረተው ፍቅር እንጂ የነበረ ገንዘብን አስቤ አልነበረ። ስለዚህ ያ ደግሞ ነገሮችን በተሻለ መንገድ እንድናቀር አድርጎናል ብዬ ነው ማስበው። እሱ ብቻ ሳይሆን አሁን እኛ የቡና ሀስኩ ወይ ደግሞ ኮት የሚባለው ገለባውን የራሳችን ፕሮሰስ የምናደርግበት መንገድ አለ ለናቹራል ፈርቲላይዘር ስንጠቀም ለኮስሞቲክስ ደግሞ እንደዚ ለኮስሞቲክስ አንድ እሱ ነው። ሁለት ደግሞ ይሄ ቡና ሰላው የሚደፋ ላ አይደለም። እሱን ከተለያዩ ከናቹራል ከሆኑ ሂደቶች ጋር ከነሱ ጋር በመቀመም ሻምፖ፣ ኮንዲሽነር፣ ቅባቶችን እና ሳሙናዎችን እያመረትን እንገኛለን። ቡናው አሁን ላይ ያለው ተቀባይነት ምን ይመስላል? የት የት ነው እያቀረባችሁ ያላችሁት? አሁን ላይ ቡናው እንግዲህ በሀገር ውስጥ ደረጃ በጣም ብዙ ሰው ወዶታል ማለት ነው። እንደዚህ በውጪም ደረጃ የሆላንዶች በጣም ወዶታል ቡናችንን፣ ጀርመኖች፣ የተለያዩ ዜጎች ይመጣሉ። ለጊዜው ግን ማርኬት ያገኘ ነው እነዚህ ሁለት ሀገራቶች ላይ ነው። በቀጣይነት እንግዲህ ማርኬት ያገኛል የትኛውን ቦታ ላይ መግባት እንችላለን ብለን ነው ሌላው ደግሞ የስነ ውበት መጠበቂያ ምርቶች ወይም ኮስሞቲክሶችም እያዘጋጃችሁ ነው። ከቡናው ወደ ሱስ እንዴት ገባሽ? ረዥሙን ሰዓቴ ነው ማሳልፈው፣ በነገራችን ላይ ቡና ላይ በማጥናት ነው ማሳልፈው ማለት ነው እና ኢትዮጵያ ውስጥ ምናልባት አንቺ ልታውቂው ላታውቂው ጊዜ ያለሽ እና ጀበና እናቶች ተላውን ሲደፉ መልሰው ጀበናውን ያጥቡት ነበር። ያጠራዋል፣ ያብረቀርቃል ጀበናው ቡኒ ማለት አንድ ቡናው ኳሊቲ ቆንጆ መሆን አለበት። ያንን ለማድረግ እና እኛ ደግሞ የራሳችንን ቡና ነው ምና ስለዚህ ምን ማድረግ ጀመርኩኝ፣ ቡናውን አተላውን ስደፋው ዝም ያው ሌላ ቦታ ሀገር የሚጂ ቡናውን እጅ ይሄዳል ዝም ብዬሽ እጄን ሲታጠብ እጄ ይለሰልሳል። እንደ እንዴ ለምንድነው እጄ የሚለሰልሰው ብዬሽ ስለ ቡና አጥማት ከዛ በኋላ እንዳልኩሽ ያው ከተለያዩ ነገሮች ጋር መቀላቀል ሳደርገው ፊቴ ብትቀባው ምን ስል ለውጥ አየው ማለት ራችን ብንጠቀምም Look what I have friends to comment jangan በዛ መንገድ በራሴ መንገድ ተመራምር ያገኘሁት ነገር ምንድን ነው? ይህ ነገር እንደዚህ ማድረግ ተቻለ፣ ይህንን ሊያደርግ ይችላል። ስለዚህ ለምን አልሞክረውም ብዬ ሳደርግ ሰራ ማለት ነው። ከዛ ራሴ ላይ ሰርቶ ከአንድ አመት በኋላ ብሬን ተቆርጬ ራሴ ላይ የሚሰራሁት ና ወደ ገበያ ከማቅረቢ በፊት ራሴ ላይ ነበር የሞከረው። በጣም ነው ደስ ያለኝ። ወደ ፕሮዳክት መለወጥ ማለት ሻምፖ አለ፣ ሽነር አለ፣ ሻወር ጄል አለ፣ ሳሙናዎች አሉ፣ የተለያዩ ሳሙናዎች እና ቅባት ናይሮቢ ላይ ነበረ ላውንች ያደረኩት። ናይሮቢ ላይ በጣም ብዙ ሰው ወደደው፣ በኦርጋኒክ ነገር ስለነበረ እየሰራሁት ሁሉ ሰው ወደደው፣ ተስማሟል። ከዛ በኋላ ወደ ኢትዮጵያ ሳመጣ ያው ተመሳሳይ ነው። ኢትዮጵያ ውስጥ ደግሞ መጨመሪያ የሚገባቸውን ነገሮች ጨማምሬ ብዙ ሰው ወደደው። አሁን ብዙ ተማሮች አሉ እየተጠቀሙ። በጣም ነው የማመሰግነው ቤተልሄም። ለነበረን ቆይታ መጨመር ያለብን ወይ ያላነሳ ነው ነገር ካለ አብዛኛውን አንስተናል ብዬ አስባለሁ። መጨመር አለብን የሚለው ነገር ካለ ያው የሀገራችን ምርት እንግራ በሀገራችን ምርት እንግራ እኛንን ለአለም ለቡና መናገር የምንችለው ብለው አመሰግናለሁ። እኛም በአሜሪካ ድምጽ ስም እናመሰግናለሁ። በኬንያ የሚገኙ የምርት ተሟጋች ድርጅቶች በዓመታዊ በዓላት ዋዜማ በግፍ ከመኖሪያቸው የተፈናቀሉ ዜጎችን የሀገሪቱ መንግሥት መልሶ እንዲያሰፍር ጠይቋል። በአስር ሺዎች የሚቆጠሩት ዜጎች የተፈናቀሉት ሀገሪቱ በቻይና ድጋፍ በመገንባት ላይ ባለችው አፍጥነት የሚነዳበት ጎዳና ወይም ኤክስፕሬስ ዌይ ግንባታ ምክንያት ነው። ብሬንዳ ሙሊኒያ ከናይሮቢ የላከችውን ዘገባ ሀብታሙ ስዩም ቀጥሎ ያሰማናል። ሉሲ ዋንጋሪን ለመሰሉ ኬንያውያን ወቅቱ ፈንጠዝያ የተሞላበት የበዓል ሰሙን አይደለም እሳቸውና ሙኩሩ ኩዋጅንጋ በሚባለው መንደር ይኖሩ የነበሩ ዜጎች ተፈናቅለው ብርድና እርጥበት የሚፈራረቅባቸው ሌሊቶች በድንኳን ውስጥ እያሳለፉ ይገኛሉ። የከተማዋ ባለሥልጣናት ከጥቅምት ወር ጀምረው ከ40 ሺህ የሚልቁ ነዋሪዎችን ከስፍራው ማስለቀቅ፣ ስፍራውን ለናይሮቢ አፍጥኖ አድራሽ ጎዳና ግንባታ ይውል ዘንድ ቤቶቻቸውን ማፍረስ ጀምረዋል። ዋንጋሪን የመሰሉ ሰዎች በዚህ ስፍራ ለ18 ዓመት ቢኖሩም ባለሥልጣናቱ ለነዋሪዎቹ የሰጧቸው የመዘጋጃ ጊዜ ግን በቀናት የሚቆጠሩ ብቻ ነበሩ። የምተኛበትን ስፍራ ብትመለከቱ የኬንያ ዜጋ ናት ብላችሁ አታስቡም። ስደተኛ መስላችኋለሁ። ቤቶች፣ ንብረቶች ነበሩን። አሁን ግን ባዶ እጃችንን ቀርተናል። የዚህ ሁሉ ምክንያቱ የኬንያ መንግስት ነው። ግማሽ ቢሊዮን ዶላር የተመደበለት ከመሬት ከፍ ተደርጎ እየተገነባ ያለው አውራ ጎዳና የናይሮቢን የትራፊክ መጨናነቅ ለመቀነስ ያለመ ነው። የከተማዋን ዋነኛ አውሮፕላን ማረፊያ ከከተማዋ እምብርትና ሀብታሞች መንደር ጋር ያስተሳስራልም ተብሏል። የቻይና መንግስት ንብረት የሆነው የቻይና መንገድና ድልድይ ተቋም ግንባታውን ይከውናል። ለግንባታ የዋለውን ገንዘብም የከፈለው ይኸው ተቋም ነው። ስራው በ2022 የጎረጎሳውያኑ ዘመን ይጠናቀቃል ተብሎ ይጠበቃል። ለሶስት አስርተ ዓመታት ለሚጠጋ ጊዜ ይህ ተቋም ከተጠቃሚዎች ክፍያንም ይሰበስባል። መንገዱ ለሀብታሞች የተሰራ ነው እያሉ የሚተቹት ቢኖሩም የሀገሪቱ ፕሬዚደንት ኡሁሩ ኬንያታ ግን ግንባታውን ይሟገቱለታል። በመንገዱና በቆሻሻው ማስወገጃ ግንባታ የሚመጣው ለውጥ ናይሮቢን በቀጣይ ሁለት ዓመታት ውስጥ እውነተኛ የአንደኛው ክፍለ ዘመን ከተማ ያደርጋታል ነዋሪዎቿንም በአዎንታዊና በጠቃሚ መንገድ የምታገለግል ከተማም ያደርጋታል ብያምናለሁ ነው ያሉት ኡሁሩ ኬንያታ። ይሁንና የመብት ተሟጋቾች የሀገሪቱ መንግሥት የግንባታውን አስፈላጊነትና የተፈናቃይ ዜጎችን ሰብአዊ ክብር ማመጣጠን አልቻለም በሚል ይወቅሳሉ። አናሚ ዳውዲ ከማኩሩ ማህበረሰብ ማዕከል ናቸው። በጣም አስጨናቂ ነው። ሰዎች በዚህ ስፍራ የአእምሮ ችግር እየገጠማቸው ነው። ሌሎች ልዩ ተግዳሮቶችም አሉባቸው። ልዩ ትኩረት ሊያገኙ ይገባል። በአካባቢው ያሉት አገልግሎት ሰጪ ተቋማት ማስተናገድ እንኳ አይችሉም። አስፈላጊ አገልግሎቶችን መስጠትም አይችልም ነው ያሉት። ነዋሪዎች አሁን ላይ ለደህንነታቸው የሚሰጉ ቤት አልባዎች ሆነዋል። ፓውሊን ጋዞኒ አንዷ ናቸው። ይህ It's very dangerous here, especially for us women. ቦታው በእጅጉ አደገኛ ነው በተለይ ደግሞ ለሴቶች። ወንዶች ጥቃት ቢከፈትባቸው ራሳቸውን መከላከል ይችላሉ። እኔ ግን ከማንም ጋር መፋለም አልችልም። አንድ ሰው ቢያጠቃኝ፣ ንብረቴን ቢዘርፍ፣ ከዚህ ስፍራ ልቀቂ ቢለኝ ያሉትን ከመቀበል ወዲያ ሌላ አማራጭ የለኝም። የከተማዋ ባለስልጣናት የተፈናቀሉ ቤተሰቦችን መልሶ ለማስፈርቅ አልገብተዋል የተባለው ስለመተግበሩ እውነት ከሆነ አድማጮቻችን እስከኛ ጋር ስለነበራችሁ ቆይታ ከልብ እያመሰገንን ዝግጅቶቻችንን እዚህ ላይ ቋጭተናል። ስናስተናግዳችሁ የምሸነው ነው። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ፣ ሰለሞን አባተ በመርሃ ግብር አርትኦቱ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነበረ። በልቆ ምሽት እንገናኝ ያለን በዚሁ እንሰናበታለን። ደህና እደሩ።